the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 19 209 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን እንደምናምሽታችኋል አድማጮች። የምናስተናግዳችሁ ቆንጂት ታዬና። ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን። ሁሉም የአፍሪካ ህብረት አባል ሀገሮች ለአህጉራዊው ድርጅት መዋጮ የሚያደርጉበትን አሰራር ለመተግበር እንቅስቃሴ እየተደረገ መሆኑን የህብረቱ ኮሚሽን ምክትል ሊቀመንበር ተናገሩ። ሪንግ ፋንድ ፕሮቫይድ ፕሬዲክታብል ይህ አይነት የገንዘብ አሰባሰብ ያስፈለገበት ምክንያት አስተማማኝና ውጤቱ የሚታወቅበት አሰራር እንዲኖር ነው። ያ ችግር ሆኖ ቆይቷል። የህብረቱ ኮሚሽን ምክትል ሊቀመንበር ኤራስቶስ ሙዌንቻ ናቸው የሰማችኋቸው። ዝርዝሩ በአብይ ርዕስ ይቀርባል። አሁን አርዕስተ ዜናውን ከቆንጅት ኩልቢዮ በምትባል ኬንያ ድንበር አጠገብ የምትገኝ የሶማሊያ ከንቲባ የሶማሊያ ከተማ ከንቲባው በአልሸባብ ተዋጊዎች ጥቃት መገደላቸው ተገለጸ። በኮንጎ ዲሞክራሲያዊት ሪፑብሊክ ያሉ የፖለቲካ ፓርቲዎች በምርጫ ጊዜ መዘግየት ምክንያት የተፈጠረውን ህዝባዊ መነሳሳት ያስከተለውን የፖለቲካ ቀውስ ለማርገብ በአመቱ በአዲሱ አመት ዋዜማ የፖለቲካ ፓርቲዎች ስምምነት መፈረማቸው ይታወሳል። ያንን በመተግበር ላይ ጭቅጭቅ ተፈጥረዋል የሚሉትና የዩናይትድ ስቴትስና የብሪታንያ መሪዎች ዶናልድ ትራምፕና ቴሬሳ ሜይ በዋይት ሀውስ የሚሰጡት ጋዜጣዊ ጉባኤ እየተጠበቀ ነው። ሌሎችም ዜናዎች አሉን። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ ኩልቢዮ የምትባል ኬንያ ድንበር አጠገብ የምትገኝ የሶማሊያ ከተማ ከንቲባ የአልሸባብ ተዋጊዎች ባደረሱት ጥቃት መገደላቸው ተሰማ። ከንቲባው ሞሐመድ ቶሂያሬኑ ዛሬ ንጋት ላይ የአልሸባብ ተዋጊዎች በኬንያውያን ወታደሮች ካምፕ ላይ በከፈቱት ጥቃት መገደላቸው ውን የከተማዋ ነዋሪዎችና የጦር ሰራዊት ምንጮች አረጋግጠውታል። ከእሳቸው ጋር ሁለት ሌሎች ሲቪሎችና ሁለት ወታደሮች ሲገደሉ አንድ ሌላ ወታደር ደግሞ እንደቆሰለ የሶማሊያ ወታደራዊ ባለስልጣን ለቪኦኤ የሶማልኛ አገልግሎት አስታውቀዋል። የአልሸባብ ተዋጊዎቹ ወታደራዊ መኪናዎችን አቃጥለው ሲያበቁ ትልልቆቹን የጭነት መኪናዎች ግን ይዘው ካምፑን ጥለው ሄደዋል ተብሏል። በሚቀጥለው የካቲት የፊታችን ለሚካሄደው ፕሬዚደንታዊ ምርጫ የእጩዎች ምዝገባ በጀመረችው በሶማሊያ የተባበሩት መንግስታት ድርጅቱ ተጠሪ ሙስናን መዋጋት እንደሚያስፈልግ አሳሰቡ። አምባሳደር ማይክል ኪቲንግ ከኒውዮርክ በተለይ ለቪኦኤ በሰጡት ቃል ነጻና ፍትሐዊ ምርጫ ማካሄድ በጣም አስፈላጊ መሆኑን ተናግረዋል። እንዳለ መታደል ሆኖ ግን፣ አሉ አምባሳደር ኪቲንግ በሶማሊያ ህብረተሰብ ውስጥ ሙስና በጣም የተንሰራፋ ነው። ያም በምርጫው ሂደት ውስጥ እየተስተዋለ ነው። የመራጭ ድምፅ እየተቸበቸበ በመሆኑ የፈጠረው ስጋት የምርጫው ሂደት ነጻና ፍትሃዊ መሆኑን መረጋገጥ እጅግ በጣም አስፈላጊ አድርጎታል ብለዋል አምባሳደሩ። የሚመረጠው ፕሬዝደንት በህጋዊ መንገድ መመረጡን ማሳየት ያስፈልጋል። አለዚያ ግን ያሉትን ችግሮች ለመፍታት የሚጠብቀው ትግል ይበልጡን አስቸጋሪ ይሆናል ብለዋል የተባበሩት መንግስታት ድርጅት የሶማሊያው ተወካይ። ፕሬዚደንቱ ህጋዊ ባልሆነ መንገድ የተመረቱ ተደርገው ከታዩ ግን የተመረጡ ተደርገው ከታዩ ግን ዓለም አቀፉ ማህበረሰብ አብሯቸው ለመስራት ፍላጎትም የሚኖረው አቅሙም የሚኖረው ሳይሆን አቅሙም አደጋ ላይ ይወድቃል፣ ሲሉም አክለው አስገንዝበዋል። በኮንጎ ዲሞክራሲያዊት ሪፑብሊክ ያሉት የፖለቲካ ፓርቲዎች በምርጫው ጊዜ መዘግየት ምክንያት በሀገሪቱ የተፈጠረውን ህዝባዊ መነሳሳት ያስከተለውን የፖለቲካ ቀውስ ለማርገብ በዚህ ወር በገባው የፈረንጆች አመት አዲስ አመት ዋዜማ የሀገሪቱ የፖለቲካ ፓርቲዎች ስምምነት መፈረማቸው ይታወሳል። ያን ስምምነት በመተግበር ላይ ጭቅጭቅ በመፈጠሩ ግን መንግስቱ የመፍረስ አደጋ ተደቅኖበታል። የአሜሪካ ድምጽ ሬዲዮ ዘጋቢ ዊሊያም ክሎውስ ከኪንሻሳ ያስተላለፈውን ዘገባ አዳነች ፍሳይት ታቀርባለች። ባለፈው ታህሳስ ወር ማብቂያ ላይ የተደረገው ስምምነት የሀገሪቱ ምርጫ እስከ ያዝነው አመት ማብቂያ ባለው ጊዜ ውስጥ እንዲካሄድ ጥሪ ያደርጋል። ምርጫ እስከሚደረግበት ጊዜ ድረስ ግን ጆዜፍ ካቢላ በስልጣን ላይ እንዲቆዩ ተወስነዋል። ካቢላ ለሦስተኛ ጊዜ ለርዕሰ ብሔርነት እንዳይወዳደሩ የፖለቲካ ውህደታቸው ተስማምቷል። በስምምነቱ መሰረት ራሰምፕለመንት ከተባለው ትልቁ የሀገሪቱ ተቃዋሚ ፓርቲ የተወከለ ጠቅላይ ሚኒስትር አዲሱን መንግስት ይመራል። ይሁንና የስምምነቱ መስመር ጉዳይ አጠራጣሪ ሆኗል። የኮንጎ ካቶሊካዊት ቤተ ክርስቲያን ታዲያ ሁለቱም ወገኖች እስከ ነገ ቅዳሜ ባለው ጊዜ ውስጥ ስለ አዲሱ መንግስት አመሰራረትና የተቀሩት ስምምነቶችን ስለ መተግበር ጉዳይ ስምምነት ላይ እንዲደርሱ ጠይቋል። ክሪስቶፈር ሉቱንዱላ የተባሉ የራዘምብለመንት ፖለቲከኛ በበኩላቸው በተቀመጠው የጊዜ ገደብ መሰረት እንሰራለን የሚል ተስፋ እንዳላቸው ጠቁመዋል። ስምምነቱ ከተፈረመ ወዲህ ከሌላው ወገን የተመለከትነው ነገር ተስፋ የሚያሳድር አይደለም ይላሉ ልቱን ድላ። ይሁንና ራሰምፕላመንት መፍትሄ የማግኘት ቁርጠኝነት አለው ብለዋል። ገዢው ፓርቲ ግን ራሰምፕላመንት እሱ የፈለጋቸው ጠቅላይ ሚኒስትር በፕሬዚዳንቱ ላይ ለመጫን እየሞከረ ነው ሲል አውግዟል። ተቃዋሚ ወገኖቹ ለፕሬዝዳንቱ አምስት አማራጮችን ማቅረብ ይኖርባቸዋል ይላል። ሁለቱ ወገኖች በሳምንቱ ማብቂያ ላይ በአዲስ መንግስት ላይ ቢስማሙም እንኳን እስከ ያዝነው አመት ማብቂያ ባለው ጊዜ ውስጥ ምርጫ እንዲካሄድ የማዘጋጀቱ ጉዳይ ቀላል አይሆንም ይላሉ ጠበብት የኮንጎ ዴሞክራሲያዊ ሪፑብሊክ ሰፊና በሚገባ ያልተሳሰረ ግዛት ነው የገንዘብ እጥረትም አለ በማለት ነው ጠበብቱ ከባድ ይሆናል የሚሉት አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው የብሪታንያ ጠቅላይ ሚኒስትር ተሬሳ ሜይ ዛሬ አርብ ከዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጋር በዋይት ሀውስ ተገናኝተው ተነጋግረዋል። ሁለቱ የዓለም መሪዎች የሚሰጡት በጋራ የሚሰጡት ጋዜጣዊ ጉባኤ እየተጠበቀ ነው። በአሁኑ ሰዓት ጠቅላይ ሚኒስትር ሜይ ፕሬዚደንት ትራምፕ ስልጣን ከያዙ ወዲህ ተቀብለው ያነጋገሯቸው የመጀመሪያ ርዕሰ ብሔር መሆናቸው ነው። ሁለቱ መሪዎች በዓለም አቀፍ ግንኙነቶቻቸው በተለይም በንግዱ ዘርፍ የለውጥ እርምጃዎችን ወስደዋል። እንግሊዝ የጀመረችው ከአውሮፓ ህብረት አባልነት የመውጣት ሂደት ትራምፕ ደግሞ አስራ ሁለት አባላት ካሉ ትራንስፓሲፊክ አጋርነት ማህበር አሜሪካን ማውጣታቸው በመላው ዓለም አዳዲስ የንግድ ትስስሮች መመስረትን አስፈላጊ አድርጓል። ሜይ ሀገራቸው ከአህጉራዊ ህብረት በምትወጣበት እቅድ ውስጥ የኢሚግሬሽን ቁጥጥር ቅድሚያ የሚሰጠው እርምጃ አድርገውታል። እስካሁን ግን ጉዳዩን አስመልክቶ ዝርዝር ፖሊሲ አላወጡም። ፕሬዚደንት ትራምፕ እንደ የተባበሩት መንግስታት ድርጅት ለመሳሰሉ ዓለም አቀፍ ተቋማት የአሜሪካን ሚና ለመቀነስ ይፈልጋሉ የሚሉ ዘገባዎች መውጣታቸውን ተከትሎ የዋይት ሀውሱ ቃል አቀባይ ሾን ስፓይሰር ፕሬዚደንቱ ለዓለም አቀፍ ተቋማት የሚሰጠውን ገንዘብ ለመቀነስ እስካሁን ውሳኔ ላይ አልደረሱም ነው ያሉት። የእንግሊዟ ጠቅላይ ሚኒስትር ሜይ ትናንት ሐሙስ ፊላዴልፊያ ውስጥ በዩናይትድ ስቴትስ ሪፑብሊካን የምክር ቤት አባላት ስብሰባ ላይ ባሰሙት ንግግር ዩናይትድ ስቴትስና ብሪታንያ በራሳቸው አምሳያ ለመቅረጽ ብለው በሌሎች ሀገሮች ጣልቃ የሚገቡበት ዘመን አክቱማል ማለታቸው ተጠቅሷል። ይሁን እንጂ ተጨባጭ አደጋ ሲደቀንና ለራሳችን ጥቅም ስንል ጣልቃ መግባት በሚያስፈልግበት ጊዜ ዳር ቆመን ልንመለከት ደግሞ አንችልም ሲሉ ጠቅላይ ሚኒስትሯ አክለው አስገንዝበዋል። ጠንካሮች፣ ብልሆችና ቆራጦች መሆን አለብን ብለዋል መይ ፕሬዚደንት ትራምፕ ደግሞ ፊላዴልፊያ ሲደርሱ ተቃውሞ ገጥሟቸዋል ለሪፑብሊካኑ ጉባኤ ባሰሙት ንግግር ለወትሮው ዲሞክራት እጩ በሚመረጥባት በፔንሲልቬንያ ክፍለ ሀገር ማሸነፌ ደስ ያሰኘኛል ብለዋል ትራምፕ ስለ ፖሊሲ እቅዶቻቸውም ሜክሲኮ ድንበር ላይ ስለሚገነባው አጥርና በምርጫው ተፈጽሟል ስላሉት የማጭበርበር ጉዳይ ምርመራ እንደሚካሄድ በዝርዝር አውስተዋል አዲሱ ፕሬዝደንት በሌላም በኩል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሩሲያው ፕሬዚደንት ቭላዲሚር ፑቲን ነገ ቅዳሜ በስልክ ይነጋገራሉ ተብሎ እየተጠበቀ ነው። ሚስተር ትራምፕ ቃለ መሐላ ፈጽመው ስልጣን ከተረከቡ ወዲህ ሁለቱ መሪዎች ሲነጋገሩ የመጀመሪያ ጊዜ ነው የሚሆነው የነገው ግንኙነታቸው። እርግጥ ሚስተር ትራምፕ በጥቅምት 29ኙ ምርጫ እንዳሸነፉ ከሩሲያው መሪ ጋር የተነጋገሩ ሲሆን የአገሮቻቸውን ግንኙነት ለማደስ እንደሚፈልጉ ተወያይተዋል። ሁለቱም መሪዎች ፕሬዚደንት ትራምፕ ከሩሲያና ከመሪዋ ፑቲን ጋር ከቀድሞ ፕሬዚደንት የተሻለ ግንኙነት እንዲኖረ እፈልጋለሁ ያሉ ሲሆን የኦባማ አስተዳደር በሩሲያ ላይ የጣላቸውን ማዕቀቦች ሊያነሱ እንደሚችሉም ፍንጭ ሰጥተዋል። አዲሱ ፕሬዚደንት የትራምፕ ነቃፊዎች ከፕሬዚደንት ፑቲን ጋር ያላቸውን ግንኙነት ይነቅፋሉ ያሳስባቸዋል። ዴሞክራቲክ ፓርቲው የፕሬዝደንታዊ ምርጫው ተቀናቃኛቸው የነበሩት የሂለሪ ክሊንተን የነበሩት ሂለሪ ክሊንተን ትራምፕ የፑቲን አሻንጉሊት ናቸው እንዳሏቸው ይታወሳል። የዩናይትድ ስቴትስ የደህንነት አካላትም ሩሲያ በፕሬዝደንታዊ ምርጫው ሚስተር ትራምፕ እንዲያሸንፉ ለማገዝ እጇን አስገብታለች ሲሉ ለራሳቸው ለፕሬዝደንቱ አሳውቀዋቸዋል ተብሏል ያሸነፉት በሩሲያ እርዳታ ነው የሚለውን ውንጀላ ትራምፕ ውድቅ አድርገዋል። ዜናው አበቃ! ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ኸርዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ኸርዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ጥር 19 2009 ዓ.ም ምሽት ፕሮግራም ነው። ቁጥጥርና ሚዛን በዩናይትድ ስቴትስን መሰል ዲሞክራሲ ሶስቱ የመንግሥት ዋልታዎች ምንነትና ሚና የምሽቱ ልዩ ትንታኔ ትኩረት ይሆናል። ይሄ ስልጣን ክፍፍል በእንግሊዝኛ ሴፐሬሽን ኦፍ ፓወር የምንለው ያለው ስልጣን ሁሉም በአንድ ሰው ወይም በአንድ አካል ላይ መከማሸት እንደሌለበት እና ያንን ግለሰብም ሆነ ፓርቲ ሊሆን ይችላል ለመቆጣጠር ሚዛናዊ በሆነ ሁኔታ ሶስቱን መንግስት አካላት ለእነሱ ተመጣጣኝ የሆነ ስልጣን በመስጠት ሚዛኑን ለመጠበቅ ታልሞ የተደረገ ነው። ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ እንዲሁም በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው በስክሪፕትስ የጋዜጠኝነት ትምህርት ቤትም መምህር ናቸው። ትንታኔ ይዘናል በሁለተኛው አጋማሽ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ። ሁሉም የአፍሪቃ ኅብረት አባል ሀገሮች ለአህጉራዊው ድርጅት መዋጮ የሚያደርጉበትን አሰራር ለመተግበር እንቅስቃሴ እየተደረገ ነው ሲሉ የኅብረቱ ኮሚሽን ምክትል ሊቀመንበር ኤራስትስ ሙዌንቻ ተናግረዋል። እስካሁን ባለው አሰራር የህብረቱ መርሃ ግብርና የሰላም ማስከበር ተልዕኮዎች የገንዘብ ክፍተት እየገጠማቸው መሆኑን ሶማሊያ ያለውን ሁኔታ በምሳሌ ጠቅሰው አብራርተዋል። ሞወንቻ መግለጫውን የተከታተለው እስክንድር ፍሬው ተጨማሪ አለው። የአህጉሪቱ መሪዎች ህብረቱን በገንዘብ የመደገፉን ውሳኔ የወሰኑት ባለፈው ሐምሌ 2016 በኪጋሊ ሩዋንዳ ባደረጉት ስብሰባ ነው። ሁሉም አባል አገራት ወደ አገር ውስጥ ከሚያስገቧቸው በውሳኔው ላይ የተዘረዘሩ ምርቶች የ0.2 በመቶ ቀረጥ ለህብረቱ እንዲያስገቡ ውሳኔው ይጠይቃል። ሁሉም አስተዋጽኦ እንዲያደርግ የሚጠይቀው ይህ አሰራር ከዚህ ቀደም የነበረውን አስተማማኝ ያልሆነ የገንዘብ አሰባሰብ እንደሚተካ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስተስ ሙንቻ ለጋዜጠኞች ለጋዜጠኞች አስረድተዋል። ይህ አይነት የገንዘብ አሰባሰብ ያስፈለገበት ምክንያት አስተማማኝና ውጤቱ የሚታወቅበት አሰራር እንዲኖር ነው። ያ ችግር ሆኖ ቆይቷል። አምስት ሀገራት 70 ከመቶ የህብረቱን በጀት የሚሸፍኑበት ሁኔታን ካሰብክ፣ ለምሳሌ በሊቢያ የሆነውን እናውቃለን። ሊቢያ 15 ከመቶ ከሚከፍሉ አገራት አንዷ ነበረች። በአንድ ጊዜ ግን ሊቢያ ይህን ማድረግ ተሳናት። አገራት ድርቅን፣ ጎርፍን፣ ቀውስን በመሳሰሉ ችግሮች ያለፉባቸውን ሌሎች መንገዶችም መጥቀስ እችላለሁ። ያ ጉዳት ያስከትላል። በአህጉሪቱ የሚካሄዱ የሰላም ማስከበር እንቅስቃሴዎች ሳይቀሩ በገንዘብ እጥረት የሚቸገሩበት ሁኔታ መኖሩንም ምክትል ሊቀመንበሩ ጠቁመዋል፣ በሶማሊያ ያለውን በምሳሌነት በመጥቀስ obligations with the, our soldiers in AMSOM. በአፍሪካ ህብረት የሰላም አስከባሪ ተልዕኮ ወይም አሚሶም ስር በሚገኙ ወታደሮቻችን አማካኝነት ግዴታችንን ከመወጣት አንጻር ትንሽ ችግር አጋጥሞናል። ሁለት ዋና ችግሮች ባሉበት ሁኔታ ውስጥ አልፈናል። አንደኛው በተለይ አሚሶም በሚመለከተው በሁለት የገንዘብ ምንጮች ላይ ከልክ በላይ ተማምነናል። የመጀመሪያው ምንጭ የአውሮፓ ህብረት ሲሆን ሁለተኛው የተባበሩት መንግስታት ድርጅት ነው። ከተባበሩት መንግስታት ድርጅት የምናገኘው ገንዘብ ደግሞ የሚሰበሰበው በፈቃደኛ አባላት ከሚሰጥ መዋጮ ነው። ይህ ገንዘብ መገኘት አለመገኘቱን እርግጠኛ መሆን አይቻልም። የአውሮፓ ህብረትም በበጀት ማሻሻያ እንቅስቃሴ ውስጥ መሆኑን ምክትል ሊቀመንበሩ አስታውቀዋል። በዚህ ምክንያት ደግሞ ለአሚሶም ያደርግ የነበረውን አስተዋጽኦ በሃያ ከመቶ መቀነሱን የጠቆሙት የበጀት ክፍተት መፈጠሩንና በሶማሊያ የሚገኘው የአሚሶም ጦር በሙሉ አቅሙ መንቀሳቀስ እንዳልቻለም ሙዌንቻ አስታውሰዋል። እየተመካከርን ካለንባቸው ጉዳዮች አንዱ ይሄ ነው። እየተነጋገርን ባለበት በዚህ ሰዓት እንኳን ወታደሮቻችን ጥቃት እየተፈጸመባቸው ነው። ይሄ የተደበቀ ጉዳይ አይመስለኝም። ስለዚህ አቅም መገንባትና ማስፋት አለብን። በዚህ ምክንያት ሂደቱን መደገፍ ይገባናል። ለተባበሩት መንግስታት ድርጅትም የድጋፍ ጥሪ አቅርበናል። እናም የአፍሪካ ህብረት ከበጀት አንጻር የአጭር ጊዜና የረጅም ጊዜ መፍትሄዎች ላይ እየሰራ መሆኑን ምክትል ሊቀመንበሩ ተናግረዋል። የዶናልድ ትራምፕ ቅድሚያ ለአሜሪካ የተሰኘ ፖሊሲም በበጀት ራስን ከመቻሉ የአፍሪካ ህብረት እንቅስቃሴ አንጻር ተነስቷል። የአፍሪካ ህብረትን የበጀት ነፃነት የማረጋገጡንና አህጉራዊውን የነፃ ንግድ የማስፋፋቱን ጥረት ይበልጥ አጣዳፊ አድርጎታል ወይ? በሚል ጥረቱን ስንጀምር ፕሬዝዳንት ትራምፕ ሊከተሉት የሚችሉትን ፖሊሲ አውቀን አልነበረም ነው ያሉት። ሚስተር ሞየንቻ ከዩናይትድ ስቴትስ እየተደመጠ ያለው የዶናልድ ትራምፕ ፖሊሲ ግን፣ አዎ ጥረቱን ይበልጥ አጣዳፊ ያደርገዋል ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የፌዴራሉ ጠቅላይ ፍርድ ቤት በኢንተርኔት አምደኞች በነ ሶሊያና ሽመልስ እና በአቃቢ ሕግ መካከል ባለው ክርክር ላይ ዛሬም ለስድስተኛ ጊዜ ውሳኔ ሳይሰጥ ቀርቷል። ፍርድ ቤቱ ውሳኔውን ለመስጠት ያልቻለው ከመዝገቡ ጋር መያያዝ የነበረባቸው ማስረጃዎች ተሟልተው የገቡት ዛሬ በመሆኑና መመርመር ያለባቸው ማስረጃዎችም ብዙ በመሆናቸው ነው ብሏል። የመልስ ሰጪዎቹ ጠበቃ ለውሳኔ መጓተት አንዱ ምክንያት ሆኖ የቆየው የሲዲ ማስረጃ ደንበኞቻቸውን የማይመለከት መሆኑን ለፍርድ ቤቱ አመልክቷል። መለስካቸው አመሃ ዝርዝሩን ይዟል። ከአንድ ዓመት ያህል በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በተከሳሾቹ የኢንተርኔት አምለኞች በነ ሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃንና አቤል ዋበላና በከሳሽ ፌዴራል አቃቢ ሕግ መካከል በነበረው ክርክር ላይ የሰጠውን ውሳኔ በመቃወም አቃቢ ሕግ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሏል። ፍርድ ቤቱም ሁለቱን ወገኖች አከራክሯል። ይሄው ፍርድ ቤት ከዚህ በቀደመው ቀጠሮ እንደገለጸው በመዝገብ ውስጥ ሊገኙ የሚገባቸው ሰነዶችና የተለያዩ ማስረጃዎች ስላልተሟሉ ውሳኔ መስጠት እንዳልቻለ አስታውቋል። አክሎም እነዚህ ጎደሉ የተባሉ ማስረጃዎች እንዲሟሉ ትእዛዝ ሰጥቶ ለዛሬ ቀጠሮ ሰጥቶ ነበረ። ፍርድ ቤቱ ዛሬ ይህ ጉድለት ታርሞ የተሟላ ማስረጃ መያያዙን አሳውቋል። ይሁንና የቀረቡ ማስረጃዎችን በሙሉ ለመመርመር በቂ ጊዜ እንዳላገኘ ገልጾ ሌላ ቀጥሮ ለጥር 30 ቀን 2009 ዓ ም ቀጥሮ ነበረ። ይሁንና የመርስ ሰጪዎቹ ጠበቃ አቶ ሽብሩ በለጠ ለፍርድ ቤቱ ማስረጃዎችን በተመለከተ የሚያመለክቱት እንዳለ ገልጸው አብራርተዋል። ለፍርድ ቤቱ ያመለከቱትን ለአድማጮቻችን እንዲደግሙልኝ ጠይቂያቸው ነበረ። ይሄ አሁን ቀረበ የተባለው የሲዲ ማስረጃ እና ሌሎችም ማስረጃዎች በስር ፍርድ ቤት አሁን መልሰጭ ሆኖ ከሁለት እስከ አምስት የቀረቡትን መልሰጫዎች አይመለከትም። የስር ፍርድ ቤት ተከሳሽ የነበሩት እነዚህ መልሰጫዎች ጠበቆቻቸው ሊያዩ ሲዲዎቹ በጋራ ሊታዩ አይገባም። ምክንያቱም እነዚህን አሁን መልሰጭ ሆኖ ከሁለት እስከ አምስት የቀረቡትን በተመለከተ ማስረጃ አደለም። ማስረጃ አድርገ ያቀረብኩት በአንደኛ አንደኛ መልሰጭ የሆነችው ሰው ላይ ያነሳችው መልስ በስር ፍርድ ቤት አንደኛ ተከሳሽ የነበረችው ማለት ነው። በእሷ ላይ ብቻ ነው ብሎ እኛ በሌለንበት ነው የታየው። ምክንያቱም አይመለከታችሁም ከተባል አያገባንም። በዛ መልኩ አሁንም የተከበረው ይሄ የግባኝ ሰሚ ጠቅላይ ፍርድ ቤት እንዲመለከትልን ነው። በእኛ ላይ የቀረበ ማስረጃ አልነበረም። ስለዚህ አሁንም በእኛ ላይ የቀረበውን ይግባኝ በተመለከተ ይሄ ማስረጃ አጋዥ ሊሆን አይገባም ብለን ነበር። ፍርድ ቤቱም ተረድቶናል። በዚህ መልኩ ነው ጉዳዩን እያየ ያለ መሆኑን የገለጸልን የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት። በዚህ ጉዳይ ላይ ሁለቱ ወገኖች ማከራከር ከጀመረ ወዲህ የዛሬው ቀጠሮ ለሀምሳኛ ጊዜ መሆኑ ነው። ለውሳኔ ከተቀጠረ ወዲህ ደግሞ ባለጉዳዮቹ ቢያንስ ለስድስት ጊዜ ያህል መመላለሳቸው እንደሆነ ይናገራሉ። ይሄ የመጨረሻው ቀጠሮ ሊሆን ይችላል። አቶ ሽብሩ በለጠ ፍርድ ቤቱ እንግዲህ አጀንዳ ሲይዝ ረጅም ጊዜ መቆየቱን ይሄ ጉዳይ በተደጋጋሚ የተቀጠረና ሌላው ጉዳይ ተመርምሮ ይሄ ዛሬ ቀረበ የተባለውን ሲዲና ሌላውን ማስረጃ በግልጽ አላወቁትም። ይህም በመጠየቅ የፈጀውን ጊዜ ግንዛቤ ውስጥ በማስገባት ነው ለጥር 30 ሲቀጥር ያ ማለት እንግዲህ ተመርምሮ ቆይተዋል። ይህን ነበር የሚጠብቀው ከተባለ ለውሳኔ ያደረ ለውሳኔ የቀጠሩት ይመስለኛል የሚወሰን ይመስለኛል። የፌዴራሉ አቃቤ ሕግ የዛሬ ሁለት ዓመት ገደማ የኢንተርኔት አምረኞቹን የሽብር ወንጀል ፈጽመዋል ሲል ክስ መስርቶባቸው ሁለቱም ወገኖች ሲከራከሩ ቆይተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት አራቱን ከተከሰሱበት ወንጀል በነጻ ሲያሰናብታቸው አንዱን ማለትም በፈቃዱ ኃይሉን በሌላ መደበኛ የወንጀል ሕግ ድንጋጌ እንዲከላከል ውሳኔ መስጠቱ አይዘነጋም። መለስካቸው አማረ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዶናልድ ትራምፕ ፕሬዝደንታዊ ሥልጣን ልክ አንድ ሳምንቱን ደፈነ ዛሬ። በዚህ አጭር ጊዜ ውስጥ የተወሰዱ የተወካዮች ምክር ቤቱና የአስተዳደራዊ ክፍሉ እርምጃዎች ግን ጽንስን ማቋረጥን አስመልክቶ በብሔራዊ ደረጃ ለረጅም ዓመታት ሲካሄዱ የቆዩ ክርክሮችን ቀስቅሰዋል። ባለፉት ስድስት ቀናት ውስጥ ሁለት ግዙፍ ሰልፎች የተካሄዱ ሲሆን በሁለቱም ወገኖች የቆሙ ደጋፊዎች ወደ ኋላ ማለታቸውን የሚያሳዩ ምልክቶች የሉም። የአሜሪካ ድምፅ ሪፖርተር ካትሪን ጊብሰን በክርክሮቹ ዙሪያ ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። ሁለት ትዕይንቶች በዋና ከተማይቱ ሁለት በጣም የተለያዩ ቀናት። በትራምፕ አስተዳደር ወቅት ጽንስ ማቋረጥ በሕግ እንዲከለከል የሚጠይቁ ግማሽ ሚሊዮን ሰዎች ሰልፍ በወጡ ሳምንት ባልሞላው ጊዜ ውስጥ ነው ተቃራኒውን የሚደግፈው ክርክር ወደ ከተማይቱ ምክር ቤት ዳግም ብቅ ያለው የጽንስ ማቋረጥን የሚቃወሙ ሰዎች ላለፉት 43 ዓመታት ትዕይንተ ሕዝብ አካሂደዋል። ሮይ ቨርስስ ዌይድ በመባል የሚታወቀውንና ለጽንስ ማቋረጥ ሕጋዊ ፍቃድ የሚሰጠውን መመሪያ በመቃወም ዘንድሮ ግን ተስፋ ያላቸው ይመስላል። ፕሬዝደንት ትራምፕ በጽህፈት ቤታቸው ከወሰዷቸው የመጀመሪያ እርምጃዎች በአንደኛው ጽንስ ማቋረጥን ለሚደግፉ ባዕዳን ድርጅቶች ዩናይትድ ስቴትስ ስትሰጥ የቆየችው የገንዘብ እርዳታ እንዲቋረጥ የሚያደርግ መመሪያ ላይ ፈርመዋል ይህ የሜክሲኮ ሲቲ ፖሊሲ በመባልም የሚታወቀው መመሪያ ከ1984 ዓ ም ጀምሮ ወደ ዋይት ሃውስ በገባ ፕሬዚደንት ሲለዋወጥ ቆይቷል ሪፑብሊካውያን ፕሬዚደንቶች ተግባራዊ ሲያደርጉት ዲሞክራቶቹ ሲገቡ ሲሽሩት እዚህ ደርሷል ከከዚህ ቀደምት ሁሉ ግን አሁን ትራምፕ የሰጡት መመሪያ ይበልጥ ጠንካራና አጋጅ ነው ቃል አቀባያቸውም ፕሬዚደንቱ በምረጡኝ ዘመቻቸው ወቅት የገቡት ቃል በመሆኑ ቀዳሚ አጀንዳቸው ያደርጉታል ብለዋል። ይህ አስተዳደርና እኚህ ፕሬዚደንት ሕይወትን ለማቆየት በሚደረገው ትግል የተቻላቸውን ሁሉ እንደሚያደርጉ ምስጢር አይደለም። ሴቶች በዋሽንግተን ሰልፍ ካካሄዱ ጥቂት ቀናት በኋላ የሪፑብሊካን ፓርቲው የሚቆጣጠረው ኮንግሬስ ጽንስ ለማቋረጥ ከፌዴራሉ መንግሥት የሚሰጥ እርዳታን እስከ ወዲያኛው በቋሚነት ለማገድ በሚቻልበት ጥያቄ ላይ ተከራክሯል። ዲሞክራቷ ኢቬት ክላርክ የኒውዮርክ ከተማ እንደራሴ ናቸው። እኔን ጨምሮ በሚሊዮኖች የምንቆጠር ሴቶችና ወንዶች በሀገሪቱ ዙሪያ ሰልፍ ያካሄድ ነው በአእምሯችን አንድ ዓላማ ይዘን ነው። መብቶቻችን መከበርና መጠበቅ እንዳለባቸው ለዓለም ለማሳወቅ ነው። አንዲት ሴት እርግዝናዋን ለማብቃት ያላት መብት የግሏ ምርጫ መሆን አለበት እንጂ መንግስት የሚወስንላት ጉዳይ አይደለም። የቴኔሲዋ ዳያን ክላርክ በበኩላቸው ሲናገሩ ደግሞ ሕይወት ሁሉ የእግዚአብሔር ድንቅ ስጦታ ነው። ጸሎቴም ይህ ሀቅ ግንዛቤ አግኝቶ ወደፊት በሀገሪቱ ሕግ ውስጥ እንዲንጸባረቅ ነው። የሕጉ ረቂቅ አልፏል። አፈ ጉባኤው ፖል ራያንም በትዊተር መልእክታቸው የጽንስ ማቋረጥ ተሟጋቾች ሲገፉት የቆዩት ክርክር አብቅቷል ብለዋል። የአሜሪካ የእድገት ማዕከል በመባል የሚታወቀው ድርጅት ባልደረባ ጀሚላ ቴይለር ግን ምክር ቤቱ በወሰደው እርምጃ ተደሳች አይደሉም። ምክር ቤቱ ከአሜሪካ ህዝብ በፊት ቀድሞ ሄዷል። ህዝቡ የሚደግፈው ለሴቶች ጽንስ ማቋረጥና ጤንነት ጥበቃ ተደራሽነት እንዲኖር ነው። ፒው የተባለው ድርጅት ባለፈው የአውሮፓውያኑ ዓመት 2016 ያካሄደው ጥናት 57 በመቶ አሜሪካውያን ጽንስ ማቋረጥ ህጋዊ መሆን አለበት ማለታቸውን አመልክቷል። አሃዙ ግን የተለየ የጽንስ ማቋረጥና ለማቋረጥ ከፌዴራሉ መንግሥት የገንዘብ እርዳታ በተጠየቀ ቁጥር ሲቀንስ ይታያል። ቀጣዩ ለሴኔቱ ሪፑብሊካን የሚቀርበው ህግ ሐኪም የጽንሱ ልብ መምታቱን ካረጋገጠ ማንኛውንም ዐይነት ጽንስ ማቋረጥ የሚከለክለውን ሮይ ቨርስስ ዌይድ ህግ በአብዛኛው የሚቀይር ይሆናል። ይህ ደግሞ እንደ ካቶሊክ ዩኒቨርስቲ መምህሩ ቻድ ፔክኖልድ ያሉትን የጽንስ ማቋረጥን የሚቃወሙ ተከራካሪዎች ያስደስታል። ማርች ፎር ላይፍ ሕይወት ለማቆየት እንሰለፍ የሚለው እንቅስቃሴም ሀገሪቱ ውስጥ በርዕሱ ላይ የተያዘውን ውይይት ለመቀየር አንድ እርምጃ ወደፊት ነው ብለው እንደሚያምኑም ይናገራሉ። ቻድ ፔክኖልድ በሪፐብሊካን ፓርቲ የሚመራው መንግስት፣ የጽንስ ማቋረጥን መብት በተመለከተ በሚካሄደው ውይይት ላይ አንድ እጅግ ጠቃሚ ደረጃ ላይ ሊደርስ የሚችለው ግን በጠቅላይ ፍርድ ቤቱ ውስጥ አንድ ጽንስ ማቋረጥን የሚቃወም ዳኛ ማስገባት ከቻለና በሂደት ሮይ ቨርስስ ዌድ የተባለውን ሕግ ማስገልበጥ ከቻለ ይሆናል። ይህን እውን ለማድረግ ደግሞ ፕሬዚደንት ዶናልድ ትራምፕ በመጪው ሳምንት የመጀመሪያውን እድል ያገኛሉ። ትራምፕ ለጠቅላይ ፍርድ ቤቱ ክፍት ቦታ በእጩነት የሚያቀርቧቸውን ዳኛ ማንነት ያሳውቃሉ ተብሎ የሚጠበቀው በሚቀጥለው ሳምንት ነው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ27 ደቂቃ ሆኗል። ዋሽንግተን ዲሲና አካባቢዋ ደግሞ አርብ ጥር 19209 ዓ ም ከቀኑ 7 ሰዓት ከ27 ደቂቃ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የምናቀርብላችሁ መደበኛ ስርጭታችን ነው የምናስተናግዳችሁም እኔ ቆንጆ ይታየና፣ እኔም ሰሎሞን አባተንን፣ የፕሮግራሙ መሪ ብርሃን ኃይሉ እንዲሁም ቴክኒሽያኑ ጆጊል በስቱዲዮ መሳሪያዎች ላይ አሉ። አሁን ከእናንተ የስልክ አስተያየቶች ጥቂቱን እናስደምጣችሁ። ሰላም ጤና ይስጥልኝ። ቪዎች እንዴት ናት? የኔን ከዘጋዝ ይመስለኛል ተሳሳ ባለፈው አስተያየት የትንሽ ያስቀየምኳቸው መሰለኝ እና ይቀጠልላቸው ነው። ምክንያቱም እኔ የተናገርኩት በአካባቢ ያየሁትን ነው። ምክንያቱም በአካባቢ አብዛኛው ፖሊሶች ብዙ ሰዎችን እያሰሩ ነበር፣ አስለቃሽ ፊ ተኮሱ ነበር። ሰዎችም እንዲሁ ቢልዲንጎችን እያፈረን ትን እያቃጠሩ ነበር፣ መኪና እየሰበሩ ነበር እና ለዛም ከዛ የተነስቼ ነው እናንተ ስላላላችሁት ምንድን ነው ምናምን ብዬ የተናገርኩት እና በጣም ይቅርታ። እውነት እውነት እውነት ለማናገር፣ እንደ እናንተ አይነት አጣዊ ሰራተኛ ጋዜጠኛ አይቻል አይቻለክም ይህ በጣም አሪፍ ስቴሽን ነው። ቪኦኤ ደግሞ ለኢትዮጵያ ዲሞክራሲ ከሚመኙ ለኢትዮጵያ ዲሞክራሲ ከሚመኙ ሶስት ድርጅቶች ውስጥ ከህል ይቀጥሎ ሁለተኛው ነው እና በጣም ለማመሰግነው ሄሎ። ጤና ስትልን የቪኦኤ አዘጋጆች እና ድምተኞች በሙሉ ፍቅረ ስላሴ ታደሰ ከካናዳ ነው የሚደውለው። በኢትዮጵያ መንግስትና በተፎካካሪ ድርጅቶች ውስጥ የተጀመረውን አብሮ የመስራት በተመለከተ የሰማያዊ ፓርቲ ያቀረበው ከኢህአዴግ ውጪ በሆኑ ድርጅቶች በሁሉም መደገፍ ያለበት መሆን አለበት። መጀመሪያ ቅድመ ሁኔታ ተቀምጦ፣ ከቅድመ ሁኔታዎች ውስጥ ኢትዮጵያ ውስጥ በፖለቲካ አመለካከታቸው የታሰሩ የፖለቲካ እስረኞችና ነፃ ጋዜጠኞች መፈታት አለባቸው። እውነት መንግስትን ወደ ሰፊ ሆኖ ወደ ተሻለ መንገድ መሄድ የሚፈልግ ከሆነ ይህን ጥያቄ ማክበር አለበት። በይበልጥ በይበልጥ ግን ተፎካካሪ ድርጅቶች የሁሉም ጥያቄ መሆን አለበት። የአንድ ፓርቲ የሰማያዊ ፓርቲ ብቻ ጥያቄ መሆን የለበትም። እውነት ለኢትዮጵያ ሕዝብ እንቆማለን የሚል ማንኛውም ድርጅት ሁሉም ድርጅቶች ይህን ቅድመ ሁኔታ ማስቀመጥ አለባቸው ብዬ አስባለሁ። አመሰግናለሁ። ሰላም ዜዎች እንደምን አላችሁ? በትላንትና ዕለት ሰለሞን ያቀረበው የድሮ ነገሮችን እያስታወሰ በቤይሩጥ አየር ላይ የፈነዳው የኢትዮጵያን ኤርላይንስን አውሮፕላን ሰባተኛ ዓመትን አስመልክቶ ያቀረበው ዝግጅት ላይ እንዲያው አንድ ጥያቄ ልጠይቃ አስቤ ነው። በዛ ኤሮፕላን ጥቃት የደረሰባቸው ኢትዮጵያውያን በሙሉ ህይወታቸው ያለፈው በጣም ባሳዛኝ ሁኔታ ነው። ከእነሱ መሀል አንድ ዘመድ አለኝ እና እዛ ውስጥ ጉዳዩ እስካሁን ድረስ ክሊር አይደለም። ምክንያቱም ኢንቨስቲጌሽን ተባለ ከዛ በኋላ በዛው ቀር። እንዲያው በሙያችሁ እንዲያው ከሙያ ግዴታ አንጻር ይህንን ነገር ለህዝብ ለማሳወቅ ጥረት ያደረጋችሁበት ጊዜ አለ ወይስ ከሌለስ ወደፊት እንዲያው ጥረት አድርጋችሁ ብታሳውቁ በጣም በጣም የሚገርም ነው። ወይም ደግሞ አንዳንድ ጊዜ በቴሌቪዥን ላይ እንዳየነው በዚህ ሀገር በዲስኮቨሪ ቻናል ላይ ፓይለቱ ፓይለቱ እያለ ነው የሚያወራው እና ከፓይለቱ ይሁን ከ ወይ ደግሞ አውሮፕላኑ ሌላ አይነት አደጋ ደርሶበት ይሆን መጨረሻው የማይታወቅ ነገር ነው እና እስቲ በወቅቱ የኢትዮጵያን ኤርላይንስ ኃላፊ የነበሩት አቶ ግርማንም ፈልጋችሁ አናግራችሁ ጉዳዩን ለሕዝብ ግልጽ ብታደርጉልን ስዩ ማጽበሀኔ ከቨርጂኒያ። አስተያየት የሰጣችሁንን እንዲሁም ጥያቄውን ያቀረቡትን አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። ኢሜል ነው የሚሻለኝ የምትሉ ደግሞ ሰሎሞን ኤች ኦ አር ኤን አት ቪኦኤ ኒውስ ኮም ላይ ላኩልን። በነገራችን ላይ በመጨረሻ ላይ አስተያየታቸውን የሰጡን አቶ ስዩም አጽባሃ ነው ያሉት መሰለኝ። የአሜሪካ ድምፅ ራዲዮ ጣቢያ ያ አደጋ በደረሰ ጊዜ በተከታታይ ለረጅም ጊዜ ሲዘግብ እንደነበረ እናስታውሳለን። አሁንም የመጨረሻውንም የድምዳሜው ወይም ደግሞ ሙሉ ድምዳሜ ባይሰማም የነበረውን ውጤትም እንደዚሁ በወቅቱ ዘግበናል። ነገር ግን አሁን በጠየቁት መሰረት አሁን ያለው ሁኔታ ምን እንደሚመስል የሚመለከታቸውን በቅርብ የሚመለከታቸውን አካላት ደግሞ አነጋግረን ይዘን ለመመለስ ጥረት እናደርጋለን። እናመሰግናለን ለአስተያየታቸው። ለሁሉም አስተያየት ሰጪዎችም እንዲሁም ምስጋናችን ይድረስ። የዜናና የትንታኔው መጽሔት፣ አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን ሙዚቃን ጋብዛችሁ ቆንጂት፣ የአንቺ ግብዣ ነው መሰለኝ። ምን ነክቶሽ ሆኖ ወደ ሐረር ዘንበል ያልሽው? ያጅልኝ ቀጠሮ ይላል ማሚላ ሸገስበሬ ቀጠሮ አለብኝ። शेनक दो मता मेर चिना बोत रचिना को खारे रोषे गिखारे रोश रचाओं नान जाओ नहीं ना शेटीन का दो मत मे रचिना बोत रचिना Ale dobrze, że tak jest. Nie chcę tego Nie ቆንጆ ምርጫ ነው። ቆንጂት እኔ ሐረር ነው ያለሁ። ታታ ናግረኝ አውቃ የተከበራችሁ አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭታችን ነው። በአዲሱ የአሜሪካ ፕሬዚደንት ዶናልድ ትራምፕ አስተዳደር ውስጥ አለ እየተባለ የሚወራው የጥቅሞች ግጭትና በዘመድ አዝማድ የመሳሳብ አዝማሚያ እንደሚያሳስበው ትራንስፓረንሲ ኢንተርናሽናል የሚባለው ሙስናን የሚዋጋ ዓለም አቀፍ ቡድን ከዋና መስሪያ ቤቱ በርሊን ባወጣው መግለጫ አስታውቋል። የትራንስፓረንሲ ኢንተርናሽናል ስጋት አሜሪካ በዓለም ዙሪያ የጸረ ሙስና ጥረቶች መሪ የመሆኗን ዓለም አቀፍ ግንዛቤ ይጎዳዋል የሚል ነው። ሰሎሞን አባተ ዝርዝሩን ይዟል። ትራንስፓረንሲ ኢንተርናሽናል ዋና መስሪያ ቤቱ ከሚገኝባት የጀርመን ዋና ከተማ በርሊን ባወጣው መግለጫው ላይ አዲሱ የትራምፕ አስተዳደር አሳድሮብኛል የሚለውን ጭንቀቱን የሚገልጸው በግልጽ ቋንቋ ነው። የአውሮፓው ሪፖርተራችን ሉዊስ ራሚሬዥ የቡድኑን ዋና ዳይሬክተር ሮበርት ባሪንግተንን እዚያው በርሊን ላይ አግኝቶ አነጋግሯል። ዩናይትድ ስቴትስን በሚመለከት ያሉብን ስጋቶች ኃይልና ሥልጣንን በተወሰኑ እጆች ላይ ማሰባሰብ፣ የጥቅም ግጭቶች ሊኖሩ የመቻላቸው ሐሳብ በውል አለመያዙ፣ የችሎታና ብቃት ጉዳይ ግምት ውስጥ ሳይገባ ወዳጅ ዘመድን በሥልጣን ዙሪያ ማሰባሰብ በትውውቅና በዘር መሳሳብ እንዲሁም መገናኛ ብዙሃኑን ለማፈን ወይም ዝም ለማሰኘት የሚደረጉ ጥረቶች ናቸው። እንግዲህ ሀገሪቱ ካላት ደረጃ እያዘቀጠች በሄደች መጠን የምንፈትሻቸው እነዚህ ጉዳዮች ይሆናሉ። ፕሬዚደንት ዶናልድ ትራምፕ ግን ቃለ መሐላ በፈጸሙ ዕለት ባሰሙት ንግግር ረግረጉን ሁሉ አነጥፋለሁ፣ አጸዳለሁ ሥልጣን ከዋሽንግተን የጥቅም ተሳሳሪዎች ነጥቄ ለሕዝብ አስረክባለሁ ሲሉ ቃል ገብተዋል። ይሁን እንጂ ትራምፕ የልጃቸውን ባል አማቻቸውን ከፍተኛ አማካሪ አድርገው መሾማቸውና የጥቅሞች ግጭቶች ክሶችና አቤቱታዎች መነሳታቸው መገናኛ ብዙሃኑ ሁኔታዎቹን ቀረብ ብለው እንዲያነፈንፉና እንዲቆፋፍሩ አነሳስቷቸዋል። እነዚህ አጋጣሚዎች ናቸው አሜሪካ የጸረ ሙስና ትግል የዓለም መሪነቷን ወይም ቀንዲልነቷን እምነትና ዝናዋን ዝቅ ሊያደርገው ይችላሉ እየተባለ ያለው። ዩናይትድ ስቴትስ በጣም አስፈላጊና በጣም የተሳካ ሚና ተጫውታለች። ያን ማድረግ የምትችለው ግን እንዲህ አድርጉ አታድርጉ ለማለት በቅድሚያ ራሷ የሞራል ብቃትና ሥልጣን ሲኖራት ነው። ያኔ እንደ እኔ ኑሩ በእኔ ደረጃ ከፍ በሉ ማለት ትችላለች። የራሷ ደረጃ ከወደቀ ግን ችግር ነው። በእርግጥ እስከ ዛሬ ምንም የሙስና ምልክት አልታየም። ፕሬዚደንት ትራምፕ በእጩነት ያቀረቧቸው ባለሥልጣናትም ማለፍ በሚገባቸው የፍተሻ ሂደት ውስጥ እያለፉ ናቸው። የበረታ ምርመራ እየተካሄደባቸው ካሉት መካከል ለውጭ ጉዳይ ሚኒስትርነት የታጩት ሬክስ ቲለርሰን ይገኙበታል። ሬክስ ቲለርሰን በኤክሶን ውስጥ የነበራቸውን የአክሲዮን ድርሻ ፈጥነው በይፋ ከራሳቸው ማራቃቸው የጥቅም ግጭቶችን ለማስወገድ የሚረዳ ትልቅ እርምጃ ነው። ፕሬዚደንቱንና የፕሬዚደንቱን ሹማምንት የሚያማክረው የመንግስት የሥነ ምግባር ጉዳዮች ቢሮ ስለ ቲለርሰን ፈጥኖ ነው የንጽህና ማረጋገጫ የሰጠው። ሌሎች እጩ ተሿሚዎች ግን አሁንም ገና ጥያቄዎች አሉባቸው። ለንደን የሚገኘው ነጻው የግርማዊነታቸው የዓለም አቀፍ ጉዳዮች ኢንስቲትዩት የዩናይትድ ስቴትስና የአሜሪካዎቹ መርሃ ግብር ረዳት ኃላፊ ጄከብ ፓራኪላስ ናቸው ይህንን እማኝነት የሰጡት ከአዲሱ የዩናይትድ ስቴትስ ፕሬዝደንት ጋር ግንኙነቶችን ለመፍጠርና ለመገንባት ለሚፈልጉ የዓለም መሪዎች አሁን ባለው ሁኔታና በዚህ ጊዜ የሙስና ችግር የመኖሩ ሐሳብ በአጀንዳቸው ላይ እጅግ ዝቅተኛ ነው። አድማጮች፣ የአርብ ምሽት ዝግጅታችን ይቀጥላል። አሁን ደግሞ አፍሪካ በጋዜጦች ይሆናል የሚቀርበው አ አዘጋጅና አቅራቢ አዳነች ፍሳሀይ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የደቡብ ሱዳን አምባሳደር ከኢትዮጵያ ጋር አልተቆራረጥንም ማለታቸው ተዘገበ፣ በአፍሪቃ ያለው የአሜሪካ ኤድስ ፕሮግራም መጻኤ እድል፣ የቱርክ ፕሬዚዳንት ኤርዶጋን የአፍሪቃ አጀንዳ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የደቡብ ሱዳን ፕሬዝደንት ሳልባኪር በያዝነው ወር ወደ ግብፅ ሄደው ከፕሬዝደንት አብደል ፋታህ አልሲሲ ጋር ተገናኝተው ከተነጋገሩ በኋላ የኢትዮጵያና የደቡብ ሱዳን ግንኙነት ሻክሯል የሚለውን ወሬ በኢትዮጵያ የደቡብ ሱዳን አምባሳደር ውድቅ ማድረጋቸውን የፎክስ ኒውስ ቴሌቪዥን ድረገጽ ዘግቧል። በደቡብ ሱዳን ሰፍረው ኢትዮጵያ በአባይ ወንዝ ላይ እየገነባቸው ያለውን የታላቁን የህዳሴ ግድብ ግንባታን ለማሰናከል የሚንቀሳቀሱ የኢትዮጵያ ቡድኖችን ግብጽ እንድታስታጥቅ ከደቡብ ሱዳን ጋር የተንኮል ስምምነት ፈርማለች ሲሉ አንዳንድ የኢትዮጵያና የደቡብ ሱዳን የሚዲያ ዘርፎች ከዘገቡ በኋላ በኢትዮጵያና በአፍሪካ ሕብረት የደቡብ ሱዳን አምባሳደር ጄምስ ፒቲያ ሞርጋን ማስተባበላቸውን ዘገባው ጠቅሷል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አንዳንድ በግብጽ መንግስት ውስጥ ያሉ ወገኖች በኢትዮጵያ ተነስቶ የነበረውን ተቃውሞ ደግፈዋል በማለት ከሰው ነበር፣ ይላል ዘገባው። ከኢትዮጵያ ጋር የውጥረት ሁኔታ ቢኖርም ደቡብ ሱዳን ከሁለቱም ሀገሮች ጋር ጥሩ ግንኙነት እንዲኖራት እንፈልጋለን ማለታቸውን ፎክስ ኒውስ ላይ የወጣው ዘገባ አውስቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙልጌታ ደግሞ ደቡብ ሱዳንና ኢትዮጵያ ጥሩ ግንኙነት አላቸው ሲሉ ከደቡብ ሱዳኑ አምባሳደር ጋር እንደተስማሙ ዘገባው ጠቁመዋል። ኢትዮጵያ በአሁኑ ወቅት ወደ ሶስት መቶ ሺህ የሚጠጉ ደቡብ ሱዳናውያን ስደተኞችን እንዳስጠጋች የተባበሩት መንግስታት ድርጅት መግለጹንና ስደተኞቹ ከሶስት ዓመታት በፊት ታህሳስ ወር ላይ ከተከፈተው ግጭት የሸሹ መሆናቸውን የመንግስታቱ ድርጅት መግለጹን ፎክስ ኒውስ ድረገጽ ላይ የወጣው ዘገባ አመላክቷል። የክርስቲያን ሳይንስ ሞኒተር ጋዜጣ ድረገጽ ላይ የወጣ ጽሁፍ ደግሞ የቀድሞው የዩናይትድ ስቴትስ ፕሬዝዳንት ቡሽ የቀየሱት ፔፕፋር በሚል አጽሮት የሚታወቀው በዓለም ደረጃ ኤድስ በሽታን ለመከላከል የወጣው እቅድ በ13 ዓመታት ውስጥ ከ72 ቢሊዮን ዶላር በላይ ወጥቶበታል። በደቡብ አፍሪቃ ላይ ብቻ ወደ 5 ቢሊዮን ዶላር የሚጠጋ ገንዘብ ወጥቷል ይላል። ከ15 ዓመታት በፊት በኤድስ በሽታ እጅግ ተጎድታ የነበረችው ደቡብ አፍሪቃ በአሁኑ ወቅት ኤች አይ ቪ በሽታን በሚመለከት በዓለም ደረጃ ትልቅ ስኬት ካገኙት ሀገሮች መካከል አንዱ ሆናለች። ከዓለም የበዛ የአንታይ ሬትሮ ቫይራል ማለት የዕድሜ ማራዘሚያ መድኃኒት ፕሮግራም ያለው ደቡብ አፍሪቃ ላይ እንደሆነ በዚህ ፕሮግራም የሚሳተፉት ደግሞ ሶስት ሚሊዮን ሰዎች መሆናቸውን በክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ደቡብ አፍሪቃ ይህን ያክል ስኬት ያገኘችው በከፊልም ቢሆን በቀድሞው ፕሬዚደንት ቡሽ አስተዳደር ወቅት በተጀመረው ፔፕፋር በተባለው የዩናይትድ ስቴትስ የኤድስ መከላከያ ፕሮግራም ምክንያት ነው። የትራምፕ አስተዳደር ግን በፕሮግራሙ ላይ ለየት ያለ አመለካከት ያለው ይመስላል። የትራምፕ የሽግግር ቡድን ዩናይትድ ስቴትስ በአፍሪቃ ላይ ያላትን ፖሊሲ አስመልክቶ ለሀገሪቱ የውጭ ጉዳይ ሚኒስቴር ባቀረባቸው ጥያቄዎች መሰረት የትራምፕ ባለስልጣኖች በኤድስ ፕሮግራም ስፋትና መጠን ላይ ስጋት እንዳላቸው ገልጸዋል። አፍሪቃ ውስጥ ብዙ የጸጥታ ስጋቶች እያሉ ለኤድስ ፕሮግራም ይህን ያክል ገንዘብ ማፍሰሱ ያዋጣልን? ፔፋር ማለት የኤድሱ ፕሮግራም ግዙፍ ዓለም አቀፍ የይገባኛል ፕሮግራም እየሆነ አይደለምን? የሚሉ ጥያቄዎች በማቅረባቸው ስጋት ያላቸው ይመስላሉ ሲል ክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ ጠቅሷል። የትራምፕ ቡድን እንዲህ አይነቶቹን ጥያቄዎች ሲያቀርብ አሜሪካ በአፍሪቃ ላይ ያላትን የእርዳታ ፕሮግራም አጠቃቀምን በሚመለከት ለመገዳደር ሊሆን ይችላል። ይሁንና ኤድስን በመከላከሉ ፕሮግራም ለተሰማሩት ሰዎች የጥያቄዎቹ አቀራረብ ጥልቀት የሌለውና የፕሮግራሙን ጥቅም ዝቅ አድርጎ የሚያይ መስሎ እንደተሰማቸው ክሪስቲያን ሳይንስ ሞኒተር ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁመዋል። የዓለም አቀፍ የኤድስ ሶሳይቲ ፕሬዚደንት፣ ደቡብ አፍሪቃ ባለው የኬፕታውን ዩኒቨርሲቲ የሕክምና ትምህርት ፕሮፌሰር የሆኑት ሊንዳ ጌል ቤከር ፔፕፋር የተባለው የኤድስ መከላከያ ፕሮግራም ጥሩ መሻሻል እንዳሳየ ገልጸው ፕሮግራሙን ላለመቀልበስ መጠንቀቅ ያስፈልጋል ብለዋል። ኦሊቭ ሽሳና የተባሉ ደቡብ አፍሪካዊ የሳይንስ ምሁር ደግሞ በቀድሞ ፕሬዚደንት ጆርጅ ቡሽ አነሳሽነት የተቀየሰውን ፔፋር የተባለውን ኤድስን ለመከላከል የሚሰራውን ፕሮግራም አፍሪቃውያን ብቻ ተጠቃሚ የሆኑበት የይገባኛል አይነት ፕሮግራም አድርጎ ማየት ትልቅ ስህተት ነው ብለዋል። በበርካታ የኤች አይቪ ጥናት ድርጅቶችንና ውጥኖችን የመሩት ኦሊቭ ሺሳና ኤድስ በሽታ ድንበር አይለይም፣ በተዋሃደ ዓለም የምንኖር እንደመሆናችን መጠን ኤች አይቪን ማጥፋት ዩናይትድ ስቴትስንም ይጠቅማል ሲሉ ማስገንዘባቸውን ክሪስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ ጠቅሷል። የኒውስ ዊክ መጽሔት ድረገጽ በበኩሉ የቱርክ ፕሬዝዳንት ኤርዶጋን በአፍሪቃ ላይ ያላቸው አጀንዳ ከቢዝነስ ወደ ኤምባሲ ግንባታ በሚል ርዕስ ባወጣው ጽሁፍ በያዝነው ሳምንት የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን ታንዛኒያን ሞዛምቢክንና ማዳጋስካርን እንደጎበኙና ባለፉት አስራ ሁለት ወራት ውስጥ የአፍሪቃ ሀገሮችን ሲጎበኙ ለሶስተኛ ጊዜ መሆኑን ጠቅሷል። የፕሬዚዳንቱ የአፍሪቃ ጉብኝት ቱርክ የአገር ውስጥና ክልላዊ ችግሮች እየበረቱባት ቢሆንም ለአፍሪቃ ትኩረት እንደምትሰጥ ያሳያል ሲልም አክሏል። አፍሪቃ ውስጥ የቱርክ ኤምባሲዎች እንደተበራከቱም ጽሁፉ አክሏል። ከሰባት ዓመታት በፊት አፍሪቃ ውስጥ አስራ ሁለት የቱርክ ኤምባሲዎች ብቻ ናቸው የነበሩት፣ ከእነሱም አምስቱ በሰሜን አፍሪቃ ናቸው የነበሩት። በአሁኑ ወቅት ግን አፍሪቃ ውስጥ ሰላሳ ዘጠኝ የቱርክ ኤምባሲዎች አሉ። በምላሹ ደግሞ 32 የአፍሪቃ ሀገሮች በቱርክ መዲና አንካራ ኤምባሲዎች ከፍተዋል። ቱርክ በእያንዳንዷ የአፍሪቃ መዲና ኤምባሲ የመክፈት እቅድ እንዳላት ኤርዶጋን በቅርቡ ተናግረዋል። ቱርክ ፊቷን ወደ አፍሪቃ ያዞረችው የኢኮኖሚ ጥቅሟ እያደገ በመሄዱና የኢኮኖሚ ጥቅሟን ከጎረቤቶቿ ሀገሮች አልፋ ሰፋ ለማድረግ ባላት እቅድ እንደሆነ ጽሑፉ ጠቅሷል። ሊቢያን በመሳሰሉት ሀገሮች የነበራት የንግድ ግንኙነት በመቀነሱና በሩሲያ በተጣለባት የኢኮኖሚ ማዕቀብ ምክንያት የቱርክ እድገት ችግር ላይ በመውደቁ እንደሆነ ኒውስዊክ መጽሔት ላይ የወጣው ጽሑፍ ያወሳል። ቱርክ በአብዛኛው ያተኮረችው ሶማሊያ ላይ እንደሆነ ጽሑፉ ጠቅሷል። ኤርዶጋን ከአምስት ዓመታት በፊት በ20 ዓመታት ውስጥ ሶማሊያን ለመጎብኘት የመጀመሪያው አፍሪቃዊ ያልሆኑ መሪ ሆኗል። ቱርክ ሞቃዲሾ ውስጥ ኤምበሲ በመክፈትና የቱርክ አየር መንገድ ወደ ሞቅዲሾ መደበኛ በረራ እንዲያካሄድ በማድረጓ በሶማሊያ የመልሶ ግንባታ ጥረት ጉልህ ሚና የተጫወተች ሀገር ለመሆን ችላለች። ኤርዶጋን በያዝነው ሳምንት ወደ አፍሪካ የተጓዙት ብዙ የቢዝነስ መልእክተኞችን ይዘው ነው። ታንዜኒያ ባቀደችው ዓለም አቀፍ የባቡር ሀዲድ የቱርክ ኩባንያዎች የኩንትራት እድል እንዲያገኙ፣ ሞዛምቢክ ውስጥ እንደ አሸን በመፍላት ላይ ባለው የተፈጥሮ ጋዝ ኢንዱስትሪ ውስጥ መዋዕለ ነዋይ ማፍሰስ እንዲችሉ ማድረጉ ዋናው የኤርዶጋን ዓላማ ሳይሆን እንዳልቀረ ኒውስዊክ መጽሔት ድረገጽ ላይ የወጣው ጽሑፍ ያወሳል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየነው። ዝግጅታችን ይቀጥላል። አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። ቁጥጥርና ሚዛን የተከታዩ ዝግጅት ርዕስ ይሆናል። ቁጥጥርና ሚዛን ቼክ ኤን ባላንስ ዩናይትድ ስቴትስን በመሰሉ ዲሞክራሲዎች ወይም በሌሎቹም ቢሆን ሦስቱ የመንግሥት ዋልታዎች ምንነትና ሚና የምሽቱ ልዩ የትንታኔ ትኩረት ነው። ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲና በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር እንዲሁም በስክሪፕስ የጋዜጠኝነት ትምህርት ቤት መምህር ትንታኔ ይሰጡናል። አሉላ ከበደ ነው ያወያያቸው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል። ዶክተር ብሩክ በወቅታዊ ጉዳዮች ይልቁንም ደግሞ በዩናይት ስቴትስ የፖለቲካና የምርጫ ርዕሰ ጉዳዮች ቤተኛችን ሆነዋል። ለሙያዊ ትንታኔዎች በስፋት መላልሰን እያገኘንዎት ነው። ለዛሬውም አመሰግናለሁ። ጤና ይስጥልኝ አታሉላ እንዴት ዋልክልኝ? እንደምናችሁ፣ ለአድማጮችም ለሁላችሁ። ይህ በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን፣ በዩናይት ስቴትስ የመንግስት አስተዳደር ውስጥ ሶስቱ የመንግስት ቅርንጫፎችን ምንነት እና ሚና፣ እስኪ ከዚህ አደረጃጀት ምንነት ብንጀምር መሰረታዊ ሀሳቦችን ብናነሳ ምንድን ነው ይህ የስልጣን ክፍፍል የሚባለው ሶስት የመንግስት ቅርንጫፎች ያሉት መዋቅር አመሰግናለሁ አቶ አሉላ ይሄ የስልጣን ክፍፍል በእንግሊዘኛ ሴፐሬሽን ኦፍ ፓወርስ የምንለው ያለው ስልጣን ሁሉም በአንድ ሰው ወይም በአንድ አካል ላይ መከማቸት እንደሌለበትና ያንን ግለሰብም ሆነ ፓርቲም ሊሆን ይችላል ለመቆጣጠር ሚዛናዊ በሆኑ ሁኔታ ሶስቱን መንግስት አካላት እንዳልከው ሶስቱን አካላትን በተመለከተ ለእነሱ ተመጣጣኝ የሆነ ስልጣን በመስጠት ሚዛኑን ለመጠበቅ ታልሞ የተደረገ ነው። አቶ አሉላ ትንሽ ወደ ኋላ ቢሄድ ይሄ ሀሳብ እንግዲህ የመጣው ምንድን ነው? ከሰዎች ጠባይ፣ ከግለሰብ ጠባይ፣ አስተዳደር፣ አሰራር ይህንን ኮንሴፕት ወይም ቲዮሪ ዴቨሎፕ መጀመሪያ ያደረገው የፈረንሳዊ ታዋቂው ፖለቲካል ፊሎዞፈር እና ሎየርም ነበር፣ ፖለቲካል ሳይንቲስትም ነበር። ሻርል ሞንተስከ ይባላል። እሱ ነው ቲዮሪ ኦፍ ሴፐሬሽን ኦፍ ፓወርስ ብሎ ይህን ሀሳብ ዴቨሎፕ ያደረገው። የመጀመሪያው ሀሳብ ጠንሳሽ እሱ ነው። አው፣ እሱ ነው። እሱ እንግዲህ ይህን ሲፈነጥቅ ዣክ ሩሶን በሌላ ፊሎሶፈሮች ላይ ተመስርቶ ነው ፖለቲክ ሳይንቲስቶ ተመስርቶ ነው ይህን ሀሳብ ዴቨሎፕ ያደረገው። ምንድን ነው እንግዲህ የሚያጠነጥረው፣ ስልጣን ያጓጓል፣ ስልጣን በታ ቋንቋ ይጣፍጣል። ስልጣንና የግለሰብ ጠባይ አለ። ስልጣን ላይ ግለሰቦች ሲቀመጡ ወይም የተመረጠ አካል ሲቀመጥ፣ እንዴት አድርገን እንጋብዘዋለን? ስልጣን ሲሰጡ በምን አይነት ሁኔታ መስጠት አለብን? በሚል ከሰው ልጅ ጠባይ ጋር በማገናዘብ ያደገ ሀሳብ ነው። እንግዲህ ምንድን ነው በታሪክ ስንመለስ ቀደም ባሉት ጊዜ በአፍሪካም ሆነ በተለይ በአውሮፓ ንጉሰ ነገስቱ ስልጣን በያዙ ጊዜ ያ ንጉስ ሕግ አውጪ ነው፣ ሕግ ማስፈጻሚ ነው፣ ሕግ ተንታኝና ሕግ ማስጠባቂ፣ ሁሉንም አንድ ግለሰብ ሁሉን እሱ ይሰራል። ያው ንጉስ አይከሰስ እንደሚባለው። ስለዚህ ይሄ ስልጣን ይዞ አንድ ሀገር ሲመራ ሕዝብ በምን ሁኔታ ስራ ሱ ሊከላከል ይችላል? ያ ሰው አገልጋይ መሆኑ ቀርቶ ፈላጭ ቆራጭ ወደ መሆን ያቀናል። አዎ አዎ ህዝቡ ዜጋ ሳይሆን ሳብጀክት ይሆናል። ሳብጀክት ማለት እንደ ምስለን ይሆናል። ህዝቡ ህዝቡ መብት የለውም ንጉሱ ነው መብት ያለው ሁሉ ነገር በሱ እጅ ይሁንና ሲሻው ይሾማል፣ ሲሻው ይሽራል፣ ህዝቡ ላይ ግብር ይጭናል፣ የፈለገውን ያደርጋል። ይህን በማድረግ አውሮፓ ሀገሮች ብዙ ብዙ ስለተቸገሩ እዛን ይህንን ኦብዘር በማድረግና ከዚህ ተሞክሮ ወስዶ ተገቢም ስላልሆነ ህዝብ በህዝብነቱ መከበር አለበት፣ ህዝብ ስልጣን መያዝ አለበት በሚል የታለመ ሀሳብ ሆኖ በጎ ነገሩ ምንድን ነው? አውሮፓም የተለያዩ ሪቮሉሽኖች፣ አብዮቶች እየተጠናከሩ በመጡ ቁጥር የመንግስታዊ ይሄ ያልተገደበ ስልጣን እየተገደበ ሲመጣ በዚሁ ሞደርን ህገ መንግስት ላይ እየሰፈረ የመጣው የዣንዣክ የሞንተስከ ሀሳብ ነው። ዶክተር ብሩክ የታሪክ መሰረቱንም መለስ ብለው መልከት አድርገዋል አነሳሱን ጨምረው እንግዲህ እነኚህ ሶስት የመንግስት አስተዳደር ቅርንጫፎች በራሳቸው የራሳቸው ኃላፊነት ወጥ የሆነ የተመረጡበት ምክንያት እንዳለ ሆኖ አንዱ ሌላውን እንዲቆጣጠራ፣ በአንድ ቦታ ብቻ ስልጣን እንዳይከማች የማድረጉ ሚዛን እንደ ዩናይትድ ስቴትስ ባሉ ዲሞክራሲዎች ውስጥ አሁን ለተመለከት ነው። በተግባር ላይ ሲውል ምን ገጽታ አለው? ፕሬዚዳንቱ ያላቸው ስልጣን ሀያልነት እንዳለ ሆኖ ገደብ አላቸው። እሳቸው ብቻ ያሉት አይሆንም። የህግ አውጪዎቹ ቀደም ብሎ የገለጿቸው ምክር ቤት ውስጥ ተመርጠው የሚመጡት ፕሬዚዳንቱን የሚቆጣጠሩበት መንገድ አለ። እነሱም ግን ከቁጥጥር ስር ናቸው። እንዲሁም የህግ ተርጓሚው የሚባለው የፍትህ አካል እስኪ ፈታ ያደርጉልን ይሄ ምንነት። ጥሩ አመሰግናለሁ። እንግዲህ ስልጣን ያለው በህዝብ ዘንድ ነው። ይሄ የመጀመሪያ መነሻ ሀሳባችን ነው። ህዝብ ነው ስልጣን ያለው። የሚሰጠው ለመረጣቸው ወገኖች የሚሰጠው ራሱ ህዝብ። አዎ ህዝብ እንግዲህ ምንድን ነው የሚያደርገው? በዴሌጌሽን በአመኔታ በምርጫ ሂደት ማለት በየአራት አመቱ በየአምስት አመቱ በየሀገሩ ሀገሩ በየሀገሩ ህግ ይለያያል። በዛ መሰረት ምርጫ ይደረግና ህዝብ ይህን አደራውን ለተመረጠው አካል ወይም ፓርቲ ወይም ፓርቲዎች ያስረክባል ማለት ነው ለተወሰነ ጊዜ እነዚህ ተወካዮች ደግሞ አሁን ያነሳናቸውን የመንግስት አካላትን ስልጣን ይዛሉ። የአሜሪካም ስላለን ወደዛ እንምጣ፣ ለምሳሌነት እንውሰድ። አሁን ለምሳሌ አሜሪካ ምንግን የአሜሪካ አባቶች ፋዘርስ እነ ቶማስ ጀፈርሰን እና ሌሎችም ይህን ህገ መንግስቱን ሲቀርጹ በደንብ ስልጣኑን ግልጽ አድርገው አስቀምጠው ነው። ለምሳሌ በአንቀጽ አንድ ለህገ ሌጅስሌቸር ወይም ለፓርላማ ለኮንግሬሱ ያለው መብት በአንቀጽ አንድ ተቀምጠዋል። በአንቀጽ ሁለት ደግሞ ለፕሬዚደንቱ ቫይስ ፕሬዚደንቱና ለካቢኔ አባላት ማለት የሚኒስቴር መስሪያ ቤቶች፣ በአንቀጽ ሶስት ደግሞ ለጁዲሽየሪው ለህግ ተንታኙ ለህግ አስጠባቂው እንደዚህ ተቀምጠዋል። አንዱ አንዱን ቼክ እንዴት ያደርጋል? ስንል ለምሳሌ አቶ አሉላ ኮንግሬስን ብንወስድ ፕሬዚደንቱ ለአራት ዓመት የሚመረጠው ሁለት ተርም ብቻ ነው። ከዛ በላይ እንዳሄድ ተገድበዋል። ማክሲመም አስር ዓመት ነው የሚሄደው። ኮንግሬስን ስንወስድ ደግሞ በየሁለት ዓመቱ ሀውስ ኦፍ ሬፕሬዘንታቲቭስ አራት መቶ ሰላሳ አምስት ወንበር አለው ይመረጣሉ። ነገር ግን ሴኔትን ብንወስድ አንድ ሶስተኛ አንድ ሶስተኛ አንድ ሶስተኛ ነው በየሁለት አመቱ ምርጫ የሚደረገው። ሰላሳ ሶስት ሰላሳ ሶስት ሰላሳ አራት ወንበር ነው የሚሄድም ከመቶ አባላቱ ነው። አሁን እየገለጹልን ያሉት እግረ መንገዱን አድማጮችን ሊረዱ መቶ አባላት አሉ በሴኔቱ። አዎ፣ ይህን የሚያደርጉት ምንድን ነው? አንድን ነገር አውል ለማድረግ ነው፣ ስልጣን እንዳይከማች ነው። ያን ያሉ ጥንቃቄ ሴኔት ውስጥ እንኳን ራሱ አዘ ኮሄሲቭ ግሩፕ ሆነው ሀገራቸውን ዶሚኔት እንዳያደርጉ በየሁለት ዓመቱ ይለዋዩ ይለዋዩአቸዋል። መጪ ይመጣል፣ ወጪ ይኖራል፣ ገቢ መኖር። መሀል ላይ ደግሞ ያለው አራት ዓመት ሁለት ዓመት ቀረን እያለ ሰክቶ ይሰራል። ህዝብን አክብሮ ህዝብን ተማጽኖ እምረጡን ብሎ ደግሞ ይሄዳል ማለት ነው። እና ምድቃን አንዱ አንዱን ቼክ ሲያደርግ፣ ለምሳሌ ህግ የሚያወጣው ኮንግረሱ ነው። ግን ፕሬዚደንቱ ደግሞ የህግ ሀሳቦችን ማቅረብ ይችላል። ኮንግረሱ ህግን ሲያቅርቦ ደግሞ ፕሬዚደንቱ ይሄ ለህዝባችን አይበጅ የሚል ከሆነ ቬቶ ፓወር የማድረግ መብት አለው። ድምፅ በድምጽ የመሻር ስልጣን ተሰጥቶታል ተሰጥቶታል። እንደዛ ካደረገ ደግሞ እንደገና ጉዳዩ ወደ ፓርላማ ሄዶ ፓርላማው ደግሞ በጣም አብሶሉት ማጆሪቲ በሆነ ሁኔታ ማሳለፍ መብት አለው። እንደገና ቀረጽና ግብርን ብንወስድ ደግሞ ግብርንና ቀረጽን መጣል መብት ያለው ማን ነው? ኮንግሬስ ነው የአሜሪካ ኮንግሬስ ነው እንጂ ፕሬዚደንቱ አይደለም። ፕሬዚደንቱ ሀሳብ መስጠት ይችላል። ገንዘብንም በተመለከተ ኮንግሬስ ነው የሚያደረገው ጦርነትን በተመለከተ ለምሳሌ ሀገሪቷ ጦርነትና ችግር ውስጥ ብትወድቅ ፋታ ማይሰብ ስለሆነ ፕሬዚደንቱ ኮማንደር ኢን ቺፍም ስለሆነ ጦርነቱን ይመራል፣ ያስመራል፣ ያካሄዳል። ግን በተወሰነ ሳምንታት ውስጥ አዲስ የወጣ ህግ ነው በቅርብ ጊዜ ወደ ኮንግረስ አቅርቦ ኮንግረስ ነው በዚህ ጦርነት ውስጥ እንቀጥል አንቀጥል የሚለሆን የሚወስ ነው። ስለዚህ ራሱ ምንድን ነው ቼክና ባላንስ ያደርገዋል ማለት ነው። ሚዛን እንዲጠብቅ እና ቁጥጥርም እንዲኖር ይደረጋል። አዎ ጁዲሻሪውን ደግሞ አላነሳውም እስካሁን። ለምሳሌ ነቱ ሶስተኛውን ኦርጋን ስንወስድ ሱፕሪም ኮርት አለ ዘጠኝ አባላት ናቸው እንደምናውቀው። ጠቅላይ ፍርድ ቤት ጠቅላይ ፍርድ ቤት አመሰግናለሁ። ጠቅላይ ፍርድ ቤትን በተመለከተ ህግ አውጪው እንዳልነው ኮንግረስ ነው ብለናል። እያንዳንዱ እንቅስቃሴ የሌጅስሌቸርና ኤግዜክቲቭ ጁዲሻሪ ደግሞ በማይክሮስኮፕ ልበል አስቀምጦ ይመረምራል ህጋቸው ህግ ኮንግረስ ያወጣው ህግ ምንድን ነው የሚመረምረው ከየአሜሪካ ዜጎች መብት ጋር የማይጻረር መሆኑን ከህገ መንግስቱ ጋር የማይጻረር መሆኑን ቼክ አድርገው የሚጻረር ሆነው ካገኘው የመበየንና ያን ነገር የመፋጥ ቮይድ የማድረግ መብት አላቸው። ይሄ ራሱ አንድ ምሳሌ ነው። ቼክ እና ባላንስ ያደረገ ሁለቱንም። ማለት ዶክተር ብሩክ ሰፋ ወዳለው ውይይት የሚወስደን አንድ ነጥብ ላንሳ። በዚህ አደረጃጀት መሰረት አንዱ ሌላውን እየተቆጣጠረ የሚሄድበት አሰራር የተደላደለ መንግስት እንዲኖር የመርዳቱን ያህል የህዝብ ጥቅም በአብዛኛው የሚጠበቅበትን ሁኔታ የሚያመቻቸውን ያህል አንዳንድ ጊዜ ሁሉም ስልጣን የፖለቲካ ፓርቲዎች ድርሻ አላቸውና እንደ ዩናይትድ ስቴትስ ባለ ሁለት አውራ ፓርቲዎች አሉ አንዱ ጠቅልሎ ሶስቱንም አሸንፎ በሚቀርብበት ጊዜ የሚያሳድረው እንዳሁኑ ያለው የሚያሳድረው ተጽዕኖስ ምን ይመስል ይሆን? ዶክተር ብሩክና አሉላን እኛም እናመሰግናለን። ከስቱዲዮ አሁን ቆንጅት እጅሽ ላይ ያለሽው ዜና አለ መሰለኝ። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ዛሬ በዋይት ሀውስ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ተወያይተዋል። በኋላም በጋራ ጋዜጣዊ ጉባኤ አካሂደዋል። ትራምፕ ስልጣን ከያዙ ወዲህ ተቀብለው ያነጋግሯቸው የመጀመሪያ ርዕሰ ብሔር ናቸው። ቴሬሳ ሜይ ከሚስተር ትራምፕ ጋራ በብዙ ጉዳዮች እንስማማለን ብለዋል። የእንግሊዟ መሪ ትራምፕም፣ አሜሪካውያንና እንግሊዛውያን መጪው ጊዜ ግሩም ይሆንላቸዋል ብለዋል። በሌላ ዜና ፕሬዚደንት ትራምፕ ዛሬ በዩናይትድ ስቴትስ የመከላከያ ሚኒስቴር ጉብኝት እንደሚያደርጉ ተገልጿል። ፕሬዚደንት ዶናልድ ትራምፕ የውጭ ጉዳይ ሚኒስትርነት ተሿሚያቸው ተሿሚያቸው በመወሰኛው ምክር ቤት ሹመታቸው በቅርቡ ይጸድቃል ተብሎ በሚጠበቅበት በአሁኑ ወቅት የሚኒስቴር መስሪያ ቤቱ ከፍተኛ የአመራር አባላት የሆኑ አምስት ዲፕሎማቶች ስራቸው ከስራቸው መሰናበታቸው ተሰምቷል። አመሰግናለሁ፣ ቆንጂት ለዋና ዋናው ዜና። አሁን በምትቀረን ጥቂት ደቂቃ ጠራ ጥር ያሉ መረጃዎች እናካፍላችሁ። ከዕለቱ የታሪክ ማህደር እንነሳ። አፖሎ አንድ ልክ የዛሬ 50 ዓመት ዛሬ የዩናይትድ ስቴትሱን ብሔራዊ የኤሮኖቲክስና የጠፈር አስተዳደር ናሳን ድንገተኛ ሐዘን ዋጠው። አፖሎ አንድ የጠፈር መንኮራኩርን ለማምጠቅ በማስወንጨፊያው ላይ መደበኛ ሙከራና ፍተሻ እየተካሄደ ሳለ መንኮራኩሪቱ ድንገት በእሳት ተዋጠች። ያኔ የጠፈሪቱ መርከብ አፖሎ አንድ ውስጥ ለመምጠቅ ተዘጋጅተው የነበሩ ሦስት ጠፈርተኞች ሁሉም ተቃጥለው ሞቱ። ሌተና ኮሎኔል ቨርጂል ገስ ሌተና ኮሎኔል ኤድዋርድ ዋይት እንዲሁም ሌተና ኮሎኔል ሮጀር ብሩስ ቻፊ ዛሬ በጠፈር ምርምሩ ማኅበረሰብና ወዳጆች ዘንድ በክብር እየታወሱ ነው። ይህ ናሳን አስደነገጠ የተባለ አደጋ ታዲያ ያኔ በ1960ዎቹ መጨረሻ ላይ አሜሪካ ሰው ወደ ጨረቃ እንድትልክ የወቅቱ ፕሬዚደንት ጆን ኤፍ ኬኔዲ አስተላልፈውት በነበረ ትእዛዝ መሠረት ተይዞ የነበረው እቅድ እንዲዘገይ አድርጎታል። ክብራትና ክብራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና ቆንጅት ታየነን አብራችሁን ስላመሻችሁ እጅጉን እናመሰግናለን። ቀጥሎ የተገኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ።